ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22፣ እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መስከረም 14 2009 ዓ ም ፕሮግራሙን ጀመረ። በአራቱም ድርጅቶች መካከል መበላለጥም ሆነ አንደኛው ከሌላኛው የሚያንስበት ሁኔታ የለም። አባል ድርጅቶች ውስጥ ህወሀት የበላይ ብቻ ሳይሆን የብዙዎቹ አባል ድርጅቶች ፈጣሪም ነው። ግን ደግሞ በሂደት ሌሎቹም ድርጅቶች እየተጠናከሩ የራሳቸውን ነጻነትና ማንነት እያጎለበቱ የመጡበትም ሁኔታ አለ። የማውቃቸው የኦፒዶ ባለስልጣናት እኩል እንዳልሆኑም ብቻም ሳይሆን በአሽከሪነት ደረጃ እንደተሰለፉ ይነግሩናል። አቶ ታምራት ደጀኔ ከኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት፣ አቶ ልደቱ አያሌው ከኢዴፓ ማዕከላዊ ምክር ቤት፣ ዶክተር መረራ ጉዲና ከኦሮሞ ፌዴራሊስት ኮንግረስ ናቸው። በተከታታይ ሲናገሩ የሰማችኋቸው በምሽቱ በስፋት ከምናስተናግደው ውይይት የተቀነጨበ ነው የሰማችሁት። በአሁኑ ሰዓት ህዝባዊ ማዕበል በሀገሪቱ ውስጥም ተነስቶ ህዝባዊ ማዕበሉንም ለመቆጣጠር እንጂ ለመፍታት መንግሥት እርምጃ የማይወስድና ይልቁንም ወደ ባሰ ችግር እያመራ ሰዎች በእሳትም ጭምር እያለቁ ባለበት ሁኔታ ይሄ ስርዓት እጅግ አደገኛ አካሄድ እንደሚሄድ ማየቴ፣ እንደዚህ አይነት ስርዓት ውስጥ መኖር አልነበረብኝም የሚል ጸጸት ነው የሚሰማኝ። የቀድሞው የኦሮሚያ ፕሬዚደንትና በሦስት ፌዴራል መስሪያ ቤቶች ሚኒስትር የነበሩት አቶ ጁነዲ ሳዶ ናቸው። ትናንት በቪኦኤ ፌስቡክ ከተካሄደ ቀጥታ ውይይት የተዘጋጀ ቅንብር ይዘናል። በዚህ ምሽት ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ጽዮን ግርማ ዛሬ በፕሮዲሰርነት እዚህ ስቱዲዮ ከእኛ ጋር ትገኛለች። የአፍሪካውያን አሜሪካውያን ታሪክና ባህል ብሔራዊ ቤተ መዘክር በመጀመሪያው አፍሪካ አሜሪካዊ ፕሬዚዳንት በባራክ ኦባማ ተመርቆ ዛሬ ተከፈተ። ባልደረባችን ቆጅታዬ በስፍራው ተገኝታ ስታጠናቅር የቆየችውን ለእናንተ ለአድማጮች ለማድረስ ከኔ ጋር አጠር ያለ ውይይት ከዜና በኋላ ታደርጋለች። ለዩናይትድ ስቴትስ ፕሬዚዳንትነት የሚወዳደሩት ሪፐብሊካኑ ዶናልድ ትራምፕና ዲሞክራቷ ሂላሪ ክሊንተን ለሰኞ ማታ ክርክራቸው የሚያደርጉትን ዝግጅት ዛሬ አቋርጠዋል ምክንያት ነገ እሁድ ሁለቱም በመካከለኛው ምስራቅ የዩናይትድ ስቴትሱ ዋና ሸሪክ ከሆኑት ከእስራኤል ጠቅላይ ሚኒስትር ቤንጃሚን ነታኛሁ ጋር ስለሚገናኙ ለዚያ ዝግጅት። የነገ የሁለቱ የመገናኘታቸው ፕሮግራም ግን በኦፊሴል ከጠቅላይ ሚኒስትር ቤንጃሚን ናታኛሁ አልተሰማ። ናታኛሁ ባለፈው ሳምንት በኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ ለመካፈል እዚህ ዩናይትድ ስቴትስ እንደሚገኙ ይታወቃል። በሶሪያ ሽምቅ ተዋጊዎች ይዞታ ስር ባለው የአሌፖ አካባቢ የሚካሄደው የአየር ጥቃት 1.75 ሚሊዮን የሚሆነውን ሕዝብ ያለ ውሃ ማስቀረቱን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የሕፃናት መርጃ ድርጅት ዩኒሴፍ እንዳስታወቀው ለሕዝብ ይደርስ የነበረው ቧንቧ የውሃ በአየር ጥቃቱ ከጥቅም ውጭ ሆኗል። አሁን አስቸኳይ የውሃ አቅርቦት እያመቻቸ እንደሆነም ነው ዩኒሴፍ ያስታወቀው። እስላማዊ መንግስት ነኝ ባየው ሽብርተኛ ቡድን በሳኡዲ አረቢያ ላይ ከፍተኛ ዛቻና ስጋት ደቅኗል። በዚህም አይሲስ የሳኡዲን ሃይማኖታዊ አስተምህሮ እያጣመመ በማቅረብ አገር በቀል ሽብርተኞችን እየፈለፈለ እንደሆነ ይሰማል። የሳኡዲ የደህንነት ኃይሎች በዚህ ሳምንት ወደ 17 ያህል ሰዎችን በሽብርተኛነት ጠርጥረው በቁጥጥር ስር አውለዋቸዋል። ተጠርጣሪዎቹ በአይሲስ ስር በሚገኝ አራት ህዋስ ውስጥ እየተንቀሳቀሱ እንደሆነም ነው የተነገረው። በቁጥጥር ስር የዋሉት ሰዎች በአገሪቱ አራት የኢኮኖሚና የደህንነት ተቋማት ላይ ጥቃት ለማካሄድም እንዳደቡ ተገልጧል። አፍጋኒስታን ውስጥ የሚገኙት የዩናይትድ ስቴትስና የኔቶ አዛዥ ጎረቤት አገር ፓኪስታን በሐቃኒ የሽብር መረብ ላይ ተገቢውንና አስፈላጊውን ጫና እንዳላደረገች አስታወቁ። የሐቃኒ ነውጠኛ መረብ በድንበሮች ላይ ጥቃት ለማካሄድ እያሴረ መሆኑን ነው አዛዡ ጨምረው የተናገሩት። በመጨረሻም የዘንድሮ የ2009 ዓ ም የመስቀል ደመራ በዓል ጎንደር ውስጥ በተለመደውና በቤተ ክርስቲያኒቱ ስርዓት መሰረት መስቀል አደባባይ እንደማይከበር ትናንት አንድ የአካባቢው የደብረ አለቃና ውሳኔ በተላለፈበት ስብሰባ የተካፈሉ አባት ለቪኦኤ ገልጠው ማስተላለፋችን ይታወሳል። ካህናቱ በጠቅላላው ህዝቡ ያቀረበው ጥያቄ አለመመለሱ፣ የጸጥታ ሁኔታ አስተማማኝ አለመሆኑ ነው በዓሉ መስቀል አደባባይ እንደተለመደው ሊከበር ያልቻለው ብለዋል። የጎንደር ሀገረ ስብከት ዋና ጸሐፊም በዓሉ በቤተ ክርስቲያን ብቻ እንደሚከበር አረጋግጠው ሆኖም አሉ በጉዳዩ ላይ ቀጣይ ስብሰባ አለ። ዛሬ ማለዳ ከዚያው ከጎንደር ባረጋገጥነው መሰረት የዘንድሮውን የደመራ በዓል መስቀል አደባባይ ማክበር እንዳልተቻለ ስብሰባው ያሳለፈው ውሳኔ ትክክል መሆኑን ተረድተናል። የጎንደር ያለው ሁኔታ ጊዜያዊው ግር ያመጣል የሚል ከህዝቡ አንዳንድ እናቶችም ከህዝቡም ቀርቦ ልጆች ወጣቶቹ አንዳንድ ቲሸርትም ያሳትሙት ልብስ ያዘጋጁ ይችላል ያ ደግሞ ወደ ግጭት ያመራል እና እናንተ የምታስተካክሉት የሚል ከስብሰባ ነበር። በሀገረ ስብከ ጳጳሱ በነበሩበት የጎንደር በመላ አስተዳዳሪዎች እና ካህናቱ ከያን ወንጀል መምህራን ሁሉ ነበሩና ማሳብ ቀረበ። በየቤተ ክርስቲያኑ ቢከበር ይላል በሚል ሁሉም አንድ ነው ተስማምቶ የቤተ ክርስቲያኑ ቢከበር ሆኗል። አሁን የጎንደር መንበረ መንግስት መድኃኒ ዓለም አለቃና የአራቱ ጉባኤያት መምህር የተከበሩ ሊቀሊቃውንት እዝራ ሐዲስ ናቸው። አድማጮች፣ ዜናውም በዚሁ በቃ። ቀደም ሲል እንዳስተዋወቅ ነው፣ የአፍሪካ አሜሪካውያን ባህልና ታሪክ የሚዘከርበት ብሔራዊ ሚዚየም ዛሬ በመጀመሪያው ጥቁር አሜሪካዊ ባራክ ኦባማ ተከፍቷል። ቆንጅት በስፍራው ነበርሽ ምን ይዘሻል? እጅግ ብዙ ሕዝብ በተሰበሰበበትና በደመቀ ስነ አያሌ ታላላቅ መታሰቢያዎች ቤተ መዘክሮችና ሐውልቶች በሚገኙበት ብሔራዊ ሞል ተብሎ በሚጠራው የአሜሪካ መዲና የዋሽንግተን ታሪካዊ ስፍራ የተገነባውን አዲሱን የስሚትሶኒያን የአፍሪካውያን አሜሪካውያን ታሪክና ባህል ቤተ መዘክር እጅግ በደመቀ ስነ ስርዓት የመጀመሪያው ጥቁር አሜሪካዊ የዚች ሀገር ፕሬዚደንት ባራክ ኦባማ መርቀው ከፍተዋል። በዚህ ህንፃ ውስጥ የምንመለከተው ከመስታወቱ ከአርቱ ወይም ከኪነ ጥበቡ ሥራ ከህንፃው ግርማ ሞገስ ባሻገር ይህን ስነስርዓት እጅግ ልዩ የሚያደርገው በውስጡ ያለው ታላቅና ግዙፍ ታሪክ ነው። እንደ አውሮፓ አቆጣጠር በ1830ዎቹ ጄኔራል አንድሩ ጃክሰን እና ሄንሪ ክሌይ የተናገሩትንም እናነባለን በዚህ ውስጥ ለበርካታ ዓመታት ሲጠበቅ ቆይቶ በዋሽንግተን ሞል ላይ አዲሱ ተቋም የተዘ የተገነባው አዲሱ ተቋም የሚዘክረው የአሜሪካ ታሪክ ለሀገራችን እርቅና ተሀድሶን የሚያበረታታ ይሆናል ብለዋል ፕሬዚደንቱ። ስለዚህ ይህ ብሔራዊ ሚውዚየም የዳበረና የተሟላ ማንነታችንን ይገልጣል። የባርነትንና የጭቆናችንን ያን ሥርዓት ለመጣል የተደረጉ ተጋድሎዎችን የጉልበት ሠራተኞችን እርምጃና ተጋድሎ ያሳያል። እናም እኛነታችንን ማወቃችን ያስተሳስረናል፣ በአንድነትም ያቆመናል። ከሁሉም በላይ ሁላችንም አሜሪካውያን መሆናችንን ያስገነዝበናል። ስለዚህ የአፍሪካ አሜሪካውያን ታሪክ ከዋናው ከትልቁ የአሜሪካ ታሪክ ተነጥሎ አይታይም ግን የአሜሪካ ዋናው ታሪክ ተደርጎ ይቆጠራል በሥነ ሥርዓቱ ላይ እንደ ኤውሮፓውያን አቆጣጠር በ203 ዓ.ም ይህ ቤተመዘክር የሚገነባበትን ቦታ የፈቀደውን ህግ የፈረሙት የወቅቱ ፕሬዚደንት ጆርጅ ደብልዩ ቡሽ እና ባለቤታቸው ሎራ እንዲሁም የአሁንና የቀድሞ ከፍተኛ የመንግስት ባለስልጣናት የምክር ቤት አባላት እንዲሁም በብዙ ሺዎች የተቆጠሩ የሚበዙት አፍሪካውያን አሜሪካውያን ተገኝተው ደስታቸውን ገልጸዋል። እውቁ የሲቪል መብቶች ተከራካሪ የጆርጂያው ዴሞክራት የምክር ቤት አባል ጃን ሉዊስ ከተናገሩት ውስጥ አንዱ ነበሩ። ዛሬ የተሰበሰብነው ህንፃውን ልንመርቅ ነው፣ ግን ይህ ከህንፃውም በላይ ነው እውን ለመሆን የበቃ የህዝብ ህልም በ15ተኛውና ኮንስቲትዩሽን ጎዳና መጋጠሚያ ላይ ያለው ይህ ግዙፍ ቤተ መዘክር ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ 2012 ዓ ም ፕሬዚደንት ባራክ ኦባማ ለሁለተኛ የስልጣን ዘመን በተመረጡበት አመት መሆኑ ነው። እጅግ ትዝታና ስሜት ቀስቃሽ የሆኑ ታሪካዊ ቅርሳ ቅርስና ቁሳቁሶች በዚህ ቤተ መዘክር ይገኛሉ። በዛሬው ስነ ስርዓት ላይ ከሁለት ልጆቿ ጋር ልትጎበኝ የመጣችውን ወይዘሮ ብዙ የተባለች አንዲት ወጣት አግኝቼ ነበር። እዚህ የመጣውበት ምክንያት ያው እዚህ ሀገር እንደ መኖራችን መጠን ጥቁርም እንደ መሆናችን መጠን ትንሿ ልጄም እዚህም ትወልዳለች፣ ያው እሷም አፍሪካን አሜሪካን ነች ማለት ና ክን የጥቁሮች ያለፈ ታሪክን ህይወትን ከሱ ብዙ የምንማረው ነገር ስላለ ያው እሱን ለማሳየት ነው ማለት ነው። ታሪካቸውን ያለፉበትን ሁኔታ ለዚህ እንዴት እንደ በቃን እኛም እዚህ መኖራችን ያው በእነሱ ትግልም ስለሆነ እንደ ጥቁር ህዝብ፣ ስለዚህ እሱንም ለማሳየት ጭምር ነው። በአጭር ጊዜ ጥሩ ቅንብር አዘጋጅተሻል። ተፋለኝ ከተሰኞ እንደምትቀጥ ከሰኞ ደግሞ ቀሪውን እናቀርባለን። አዲሱ ለአሁኑ የሆነ ያለን እናመሰግናለን ቆንጅት። ወደሚቀጥለው ፕሮግራም እናልፋለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎሄርትዝ በ25 ሜትር ባንድ በ1240 በ12080 በ12110 እና በ12140 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 14 2009 ዓ.ም ምሽት ፕሮግራም ነው። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአደግ አባል የሆኑ አራቱ ድርጅቶች ስላላቸው ቦታ ክልሎች ራሳቸውን በነጻነት ስለማስተዳደር በፌዴራል አስተዳደር እና በክልሎች መካከል ስላለው ግንኙነት እንዲሁም በሌሎች ተዛማች ጉዳዮች ላይ ያተኩራል የዚህ ምሽት ውይይት ሦስት እንግዶችን ጋብዘናል ያነጋገረቻቸው አዳነች ፍሳሐየ ነች ተወያዮቹ ራሳቸውን በማስተዋወቅ ይጀምራሉ መረራ ጉዲና ኦሮሞ ፌዴራሊስት ኮንግሬስ ሊቀመንበርና የመድረክ ምክትል ሊቀመንበር ነኝ። አቶ ታምራት ደጀኔ። ታምራት ደጀኔ ከፌዴራል መንግስት ኮሚኒኬሽን ጉዳዮች የሚዲያ ልማት ዳይሬክተር ጀነራል አቶ ልደቱ ልደቷ አያሌው ይባላለሁ። የኢዴፓ የማዕከላዊ ምክር ቤት አባል ነኝ። እሺ፣ የኢትዮጵያ ገዢ ፓርቲ የሆነው ኢህአደግ ማለት የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር አራት ድርጅቶችን ያቀፈ መሆኑ ይታወቃል ና የስልጣን ክፍፍላቸው እንዴት ነው ማለት በእኩልነት ላይ የተመሰረቱ ናቸው ወይስ የአንድ ፓርቲ የበላይነት ያለበት ነው በአቶ ታምራት ደጀኔ እንጀምር ሁሉም ድርጅቶች የተመሰረቱት ያለፉት ሀምሳ አመታት በሀገራችን በተለያየ መልኩ ሲገለጽ የነበረው የዲሞክራሲ የፍትህ የልማት ጥያቄዎች እነሱ ሂደት ሌሎች ድርጅቶችን እየፈጠሩ ከተማሪዎች ንቅናቄ ጋርም የተያዘ ታሪክ አለው። በሂደት ግን ህወሓትና ብአዴን የተመሰረቱበት ሁኔታ ተፈጥሮ ሌሎችም ሁለቱ ድርጅቶች ከዛው ከኢህዴን ወጥተው በመንቀሳቀስ ላይ ይገኙበትና ከሺ ዘጠኝ መቶ ሰማንያ ሶስት በኋላ እንደ ኢህአዴግ በጋራ አራቱ ፓርቲዎች እየመሩ ያሉበት ሁኔታ ነው ያለው። ስለዚህ በአራቱ ፓርቲዎች መካከል የትግል ልምድ እና የመሳሰለው ልዩነት ካልሆነ በስተቀር ተመሳሳይ አንድነት እና ተመሳሳይ ፕሮግራም ያላቸው ሁሉም ከኢህአዴግ የፖለቲካ ፕሮግራምና መስመር ያላቸው የአባላት ምልመላቸውም፣ ጠቃላይ አሰራራቸውም በዚሁ ላይ የተመሰረተ በመሆኑ በአራቱም ድርጅቶች መካከል መበላለጥም ሆነ አንደኛው ከሌላኛው የሚያንስበት ሁኔታ የለም። እንግዲህ ይህን ጥያቄ ያነሳሁበት ዋና ምክንያት በህወሀት ስር ነበር የተሰባሰቡት እነዚህ ድርጅቶችና የህወሀት የበላይነት እንዳለ ነው የሚነገር የነበረው። አሁንም በዛ መልክ እንደቀጠለ ነው የሚነገረውና ይህን መሰረት በማድረግ ነው እንግዲህ። አይ፣ በህወሀት ስር የተሰባሰቡ አይደሉም። ኢሕዴን፣ ሌሎቹም ወንድሞቼ ሊጨምሩ ይችላሉ። በኢትዮጵያ የትጥቅ ትግሉ እንቅስቃሴ ውስጥ ከነበሩት ድርጅቶች መካከል አንዱ ህወሀት ነው። ትክክል ነው። ስልሳ ሰባት አካባቢ ነው የተመሰረተው። ከዛ በኋላ ሰባ ሶስት ላይ ኢህዴን ተመሰርቷል። ኢህዴን በራሱ መንገድ በሰሜን ጎንደር እና ሰሜን ወሎ አካባቢ ሲንቀሳቀስ የነበረ ድርጅት ነው። ህወሀት ትግራይ ሲንቀሳቀስ የነበረ ድርጅት ነው። ስለዚህ በአዴን ወይም ኢህዴን የህወሀት ስር ሆኖ ሲንቀሳቀስ እንደሆነ ተደርጎ መሳሌ የለበትም። እንደዚህ አይነት ታሪክ የለም። ከዛም በኋላ የተቀላቀሉት ለምሳሌ ኦህዴድን ካየን ኦህዴድ ከኢህዴን የወጣ ድርጅት ነው። ሌሎቹም እንደዚህ የደቡብ ህዝቦችም የዚህ ስንት ንቅናቄ የሚባሉ አስኳሉ ለዚህ በኢህዴን ውስጥ ተመስርቶ በሂደት ራሳቸውን ችለው የወጡበት ሁኔታ ነው ያለው እንጂ በህዋት ውስጥ ሆነው የተመሰረቱ ወይም የህውሀት ሬፕሊካ ሆነው የወጡ ድርጅቶች እንዳልሆኑ ይሰመርበት ጥሩ ይመስለኛል። እሺ ዶክተር መረራ ጉዲና ዞሮ ዞሮ ድሮ ጆርጅ ኦርዌል የሚባል አንድ የታወቀ ደራሲ ነበር። ሁሉም የሶሻሊዝምን ብልሹነት፣ አስቸጋሪነት ለመግለጽ ሁሉም እንስሶች እኩል ናቸው፣ አንዳንድ እንስሶች ደግሞ ከሌሎች የተበለጠ እኩል ናቸው የሚል ብሎ ይጽፍ ነበር እና እኩልነታቸው እነዛ ይመስለኛል። ዞሮ ዞሮ እኩል ነን ካሉ ጥሩ ነው። እኩል እንዳልሆኑ ግን መቶ ሚሊዮን የኢትዮጵያ ህዝቦች የሚያውቋቸው ይመስለኛል አራቱንም ድርጅቶች በምን ደረጃ እንዳሉ እርግጠኛ ነኝ። የማውቃቸው የኦፒዶ ባለስልጣናት እኩል እንዳልሆኑም ብቻ ሳይሆን በአሽከርነት ደረጃ እንደተሰለፉ ይነግሩናል። ስለዚህ ጉዳዩን ለአከራካሪ ስላልመሰለች በዚህ ደረጃ በአሁኑ ሰዓት ማለት ነው። ወደ ዋና መሰረታዊ ሀገራችን ፖለቲካ ጉዳዮች ብንሄድ ይሻላል። ከመሰረቱ ለመነሳት ነው እንጂ ወደዛ ም እንሄዳለን። እና አቶ ልደቱ አያሌው እንግዲህ ነገሩ አከራካሪ ሊሆን ይችላል። ግን ዞሮ ዞሮ ምንድን ነው? ሦስት ነገሮችን ለይቶ ማየት ይጠይቃል። አንደኛ መርህ በመርህ ደረጃ እኩል ናቸው ወይ የሚለውን ማየት ይቻላል። በመርህ ደረጃ እኩል ናቸው፣ መተዳደሪያ ደንባቸው የሚያሳየው እሱን ነው። ግን ደግሞ የድርጅቱን ታሪካዊ አመጣጥ ካየን በእርግጥ እኩል ናቸው ወይ የሚባለው ነገር አይደሉም፣ ሊሆንም አይችልም። ምክንያቱም ታሪካዊ ሂደቱን ካየን ህውሀት ነው መጀመሪያ የተቋቋመው፣ ሌሎቹ ከዛ በኋላ የመጡ ናቸው። በመካከላቸው የነበረውን በትጥቅ ትግሉ ወቅት ጀምሮ የነበረውን የኃይል ሚዛን ልዩነት ካየን ህውሀት ጠንካራ የነበረ የትግሉን ሀሳብ በማስለቅና አቅጣጫ ሲዞ በመምራት የአንበሳውን ድርሻ የተጫወተ ነበረ። ይሄ ታሪካዊ ሂደት የመንግስት ስልጣን ከተያዘ በኋላ የቀጠለበት ሁኔታ አለ። በኢህአዴግ አባል ድርጅቶች ውስጥ ህውሀት የበላይ ብቻ ሳይሆን የብዙዎቹ አባል ድርጅቶች ፈጣሪም ነው። ግን ደግሞ መጀመሪያ የነበረው ሂደት አንድ መልክ ይዞ ቀጥሏል ደግሞ ሊባል አይችልም። በሂደት ሌሎቹም ድርጅቶች እየተጠናከሩ የራሳቸውን ነጻነትና ማንነት እያጎለበቱ የመጡበትም ሁኔታ አለ። በአጠቃላይ ግን ከትጥቅ ትግሉ ጀምሮ እስካሁን ባለው ሂደት ህውሀት ቀጥተኛ የሚሆን ተዘዋዋሪ የበላይነት እንዳለው መካድ አይቻልም። ይሄ እንግዲህ በመንግስት መዋቅርም በድርጅቱም ውስጥ ሲንጸባረቅ የነበረ ነው ለኢትዮጵያ የፖለቲካ ችግርም አንድ መነሻ ምክንያት ነው ብሎ መውሰድም ይቻላል ብዬ ነው ማም። እሺ ወደ ዶክተር መረራ ልመለስ ና እነሱ ራሳቸውም ይላሉ ምንም ስልጣን እንደሌላቸው የታወቀ ነው ብለውኛል። እና ትንሽ ቢያብራሩት እንደዛ ሲሉ ዞሮ ዞሮ እንግዲህ ምንድን ነው ለሀያ አምስት ዓመታት አራቱም ድርጅቶች ጋር ኖረናል። መሪዎቻቸው ሲሾሙ ሲሽሩ፣ ለምሳሌ ኦፒዲኦ ቢያንስ ቢያንስ ሁለቱ ፕሬዝደንቶች ሰሜን አሜሪካ ናቸው። እኛም ብንሆን መብትም ክብርም ስልጣንም አልነበረንም ብሎ የሚናገሩ ናቸው። ሀሳን አሊ መጀ የነበረው ለምሳሌ የኦሮሚያ ፕሬዝደንት ጄነዲ ሰዶ በአጋጣሚ ባለፈው ጊዜ አትላንታ ላይ አግኝቼ ያነጋግረዋለሁ። ስለዚህ ባለስልጣናትም የነበሩት ቢያንስ ቢያንስ ከእስር ቤቱ ከወጡ በኋላ ኦፒዶ መሪዎችን ህወሓት እንደሚሾም እንደሚሽር ይታወቃል። በብዙ የስልጣን እርከኖች ማን እንደሚያዝበት ይታወቃል። ባለፉት ሀያ አምስት ዓመታት ኢትዮጵያ ውስጥ ያለው አጠቃላይ የፖለቲካ ቁልፍ ይዞ ፈለገ ጊዜና ሰዓት መሪዎችን እየቀየረ ከሀገር እያባረረ እያሰረ አንዳንዶቹን እና እናቃለም ማለቴ ነው። እርግጠኛ ነኝ የኦፒዶ አባሎች የቢያደን አባሎች ጭምር የደቡብ ነዛው ይመስለኛል። ጠቅላይ ሚኒስቴሩም ጠቅላይ ሚኒስቴር ቢሆን ከእነሱ ቢሆን፣ ህዝቡም እኩል እንዳሁኑ ያውቃቸዋል። ሁሉም ያውቁታል። ምንም ስልጣን አልነበራቸውም ብለውኛል ዶክተር መረራ ና ይህንን ለመከላከል ወይም ደግሞ በመቃወም ደረጃ ያደረጉት ነገር አለ። አራት አምስት ምርጫዎች ዙር ገብተናል። በእነዚህ ምርጫዎች ስናነሳቸው የነበረው ለምሳሌ የኦፒዲዮ እኛም እንንቀሳቀስበት አካባቢ የኦሮሞ ህዝብን መወከል እንዳልቻለ የኦሮሞ ህዝብን መንግስት ውስጥ የምትወክሉ አይደላችሁም ብሎ ያ ኦሮሚያ አካባቢ ያለውን እየተናጠ ያለውን የህዝብ አመፅ፣ የህዝብ እንቅስቃሴ፣ የህዝብ የመብት ትግል ይታያል እና ጉዳዩ በኦሮሚያ ደረጃ ለዚህ ነው። ቢያንስ ቢያንስ እኔ እስከማውቀው ድረስ እንቃወም ነበር ስናነሳ ነበር። ፓርላማ ኦሮሚያ ምክር ቤትም አንስተናል፣ ፓርላማ ላይም ስናነሳ ነበር። በየክርክሮቻችን ላለፉት አትሊስት ሁለት አራት ዙር ምርጫ ውስጥ ተካፋይ እያለሁ በእነዚህ አራቱ ዙሮች መሰረታዊ ጉዳይ አድርገን ስናነሳ ነበር። ዞሮ ዞሮ ምንድን ነው? ቅድም እንዳልኩኝ ፖለቲካ ማ ህዝብ እንዴት ያምናል ሰው እንዴት ያያል ነው ፐርሴፕሽን ነው። በዛ ደረጃ እነዚህ ድርጅቶች አሁን እኔ የማውቀው ለምሳሌ በተቻለ መጠን ኦፒዲዮ የኦሮሞ ህዝብን በዛ ደረጃ ሲቃወም ነበር። መሪዎቻቸው ጆናታን ንብሳ፣ ሀሰን አሊ፣ ጁነዲን ሰዶ፣ ድርባ ሄርቆ ብዙ ናቸው እኮ ከኢህአዴግ እየወጡ የቀደሙ ፕሬዝደንት ዶክተር ነጋሶ ግዳዳን ጨምሮ የዚህ ድርጅት አባላት ይህንን እያዩ ከወጡ በኋላ ምስክር ይሰጣሉ። እንግዲህ ሀገር ፕሬዝደንት የነበረ ሰው ኩላ አልነበርንም አሽከር ነበርን፣ ስንታዘዝ ነበር። ይሄ በቅቶኛል ብዬ ነው የወጣውኝ ብሎ በአደባባይ ለኢትዮጵያ ህዝብ የመሰከረበት ሁኔታ ነው ያለው። አብሮ መታየት ያለበት ምንድን ነው፣ ፐርሰፕሽን ሌላ ነው። እሱን እኮ ለማብራራት ኮን የምንወያያለ ነው ፐርሰፕሽን እና ሀቅን ወይም ፋክትን ለያይተን ለማቅረብ ነው እንግዲህ እናንተን ምሁራኑን ና ባለስልጣኑ አቅርበ ንሞል ምስክር ከፈለግ ከቀድሞ ፕሬዚዳንት ጀምሮ አርባ ሚሊዮን ኦሮሞዎችን ማቅረብ ይችላሉ። እሺ፣ በጣም ጥሩ ነው አንድ ህወሓት ጋር እኩል እንዳልሆነ። እሺ፣ ህዝቡም እንደዛ እንደማምን አባሎቹም በሚሊዮኖች የሚቆጠሩ አላቸው አባሎች ኦፒዲ እሺ፣ አብረው እንዲመል ማምኑ አቃለሁ። ክልላዊ አስተዳደሮች ራሳቸው እውነት በነጻነት ያስተዳድራሉ ወይ የሚል ጥያቄ ማለና እሱንም አብረን አያይዘን ልመለስ መሰለኝ። ወደ አቶ ታምራት ደጀኔ እና እንደገና እንመለሳለን። እሺ በመጀመሪያ ደረጃ ዶክተር መረራ በእውነት እኔ አክሮት አለኝ ለሚሰነዝሩት ሀሳብ ግን አንዳንዱ ሀሳብ ትንሽ ከደረጃ የወረደ ነው። ለምሳሌ እሳቸው አባል የሆኑበት ድርጅት የመድረክ አባል ነው ብለዋል። በመድረክ ውስጥ እሳቸው የወከሉት ፓርቲ በዛ ደረጃ የሚፈረጅ ነው ወይ? ከራሳቸው ተነስተው እንደዛ ቢናገሩ እኔ የተሻለ ይመስለኛል። አሁን እኛ እየተነገርን ያለ ነው ስላለንበት ፓርቲ ነው። ሁለተኛ እነዚህ ፕሬዚደንት የነበሩ አሜሪካን ያሉ ምናምን ይባሉ እሱም በጊዜው እንትን በአንድ ወይም በሌላ መልኩ በተለያዩ ግምገማዎች በራሱ ማይክሮፎን የለቀቀ ሁሉ ስልጣን ላይ በነበረ ጊዜ ያልተናገረውን ነገር ከዛ በኋላ ቢናገረው ማንም የሚቀበለው የለም፣ ተጨባጭነትም የለው። ስለዚህ ተጨባጭ ማስረጃ ተደርጎ ባይቀርብ እኔ ጥሩ ይመስለኛል። ሁለተኛ መስማማው ምንድን ነው፣ አቶ ልደቱ እንዳሉት አንጻራዊ ልዩነቶች አሉ። በተለይ በህወሓትና በሌሎች ድርጅቶች መካከል በትጥቅ ትግል ወቅት በተሻለ መንገድ በሰው ኃይልም በመሳሪያ አቅምም በአደረጃጀትም በፖለቲካ ባለም ዝግጅነትም ከዚህ ጋር ከታየ በተከፈለው መስዋዕትነት እንደ ሂደት ሲታይ ህወሓት ትልቅ ድርሻ ነው የሚለው ነገር ማንም የሚክደው አይደለም። በአዴንም አይክደው፣ ኦህዴድም አይክደው ደቡብ ህዝቦች እንግዝበር አይደለም። ከዛ በኋላ በነበረው ሁኔታ ግን ኢህአዴግ ከተመሰረተ በኋላ ኢህአዴግም እንደተመሰረተም አካባቢ አሁንም የሀይል ሚዛኑ መነሻቸው ላይ ልዩነት ስለነበረው ይሄ ልዩነት እስከ ተወሰነ ድረስ የቀጠለበት ሁኔታ ነበር የነበረው። ከሪፐብሊኩ ምስረታ በኋላ ግን እያንዳንዱ ድርጅት የራሱን ክልል የሚያስተባድርበት እድል የተመቻቸለት ሁኔታ በመፈጠሩ የራሱን ኮንስቲትዌንሲ የራሱን መራጭ ይዞ ነው ሲንቀሳቀስ የቆየው። ስለዚህ በኦሮሚያም ሆነ በአማራ ክልልም ሆነ በደቡብ ህዝቦች በትግራይም እያንዳንዱ ብሔራዊ ድርጅት በሚንቀሳቀስበት አካባቢ ያሉትን ህዝቦች የሆንታና ድጋፍ እያገኘ የተንቀሳቀሰበትና እዚህ ደረጃ ያደረሰበት ሁኔታ ነው ያለ። ስለዚህ ኦሮሚያ ላይ ህዋት ነው ሲመራ የነበረው የሚለው ነገር ይሄ ዝም ብሎ ከጉልድንጫ አልፋ ውይይት ነው የሚሆነው። ይሄ ምንም ሊጨበጥ የሚችልና ሊታመንም ማለት ነው። በአማራ ክልልም በተመሳሳይ መንገድ ድርጅትን ሲመሩ የነበሩ ሰዎች በፊትም የነበሩ አሁንም ያሉት የአማራ ተወላጆች ናቸው፣ እስከ ቀበሌ ድረስ። ምናልባት ዶክተር መረራ ስልጣን የሚሉት የፌዴራል ስልጣን ከሆነ እሱ ሌላ ጉዳይ ነው። እሱም ብለብቻው አይተን እንነጋገር፣ ወደዛ እንመጣለን። ከዛ ውጭ ግን ያለው መሰረታዊ ሲሆንና ቢያንስ ቢያንስ ሳይንሳዊ ብናደርገው ጥሩ ይመስለኛል። ምክንያቱም ኮንስቴንሲ በሌለበት ሁኔታ ህወሀት ሊያስተዳድር አይችልም። የህወሀት ኮንስቴንሲ ያለው ትግራይ ክልል ነው። የብአዴን አማራ ክልል ነው። ኦህዴድ ኦሮሞ ህዝብ ባለበት በኦሮሚያ ክልል ነው። ስለዚህ በደምሳሳው ህወሀት ነው ሲመራ የቆየው ሌሎቹ ትናቸው ብሎ በዛ ደረጃ ማየቱ እኔ ትክክል አይመስለኝም። እሺ፣ አቶ ልደቱ፣ ክልላዊ አስተዳደሮች እውነት በነጻነት ራሳቸውን ያስተዳድራሉ ወይ የሚለውንም ይዘን ሌላም መናገር የሚፈልጉት ነጥብ ካለ ወደ እርሶ ልምጣ። አቶ ልደቱ፣ አቶ ታምራት መጀመሪያ ካቀረቡት ሀሳብ ትንሽ ለወጥ አድርገው የህወሀት የበላይነት ይንተባረቅበት የነበረ ሂደት እንደነበረ ግን ያ ደግሞ ለውጥ እንዳለው ለማሳየት የሞከሩ ይመስለኛል። አትሊስት ይሄኛው አቀራረብ ይሻላል። ግን ያም ሆኖ በአሁኑም ተጨባጭ ሁኔታ አሁን ቅድም ካሉትን ጊዜ በኋላ የውሀቴ በላይነት በተለያዩ ሁኔታዎች ይገለጽ እንደነበር በተለይ በፌዴራል መንግሥት አደረጃጀት ውስጥ በመከላከያ፣ በደህንነት፣ በፌዴራል ፖሊስ፣ በጠቅላይ ሚኒስትር ቢሮ፣ በውጭ ጉዳይ እያለ ልንቀጥል እንችላለን። በተለይ የፓወር ፖለቲክስ ባለባቸው ቁልፍ ቁልፍ ቦታዎች ላይ የውሀት የበላይነት በግልጽ እንደነበረ የሚያሻማ አይመስለኝም፣ የሚያከራክር አይመስለኝም። ይሄ ነገር በተወሰነ በሂደት ለውጥ ነበረ ወይ የሚለው ነገር ሊያስማማን ይችላል፣ ግን የውሀት የበላይነት መኖሩ ጥያቄ ውስጥ የሚገባ አይመስለኝም። ሁለተኛ ክልሎችም ላይ ስንመጣ የፌዴራል ስርዓቱ በወረቀት ላይ የተቀመጠውና በተግባር የምናየው አንድ አይደለም። ምክንያቱም ኢህአዴግ በጣም የተማከለ በሴንትራሊዝም የሚያምን ድርጅት ስለሆነ አብዛኛዎቹ ህጎች መመሪያዎች በክልል ምክር ቤቶች ሳይሆን ከአዲስ አበባ ከሚኒስትሮች ምክር ቤት፣ ከኢህአዴግ ጽህፈት ቤት እና ከጠቅላይ ሚኒስትር ጽህፈት ቤት እየወጡ የሚሄዱ ህጎች ናቸው። አንዳንዶቹን ብዙዎቹን ህጎች ብናይ በክልል ደረጃ ያሉትን መመሪያዎቹ ፖሊሶቹን ብናይ ፎቶኮፒ ናቸው፣ ልዩነትም የላቸውም። እንደ የአካባቢው ተጨባጭ ሁኔታ የወጡ ህጎች በጣም ውስን ናቸው የምናገኛቸው። ስለዚህ በዛም ረገድ ማዕከሉ ውስጥ ያለው የህውሀት የበላይነት በክልሎች ላይ ተጽዕኖ የለውም ብሎ መከራከርም የሚቻል አይመስለኝም። ዋናው ነገር ይሄ ነው። ግን ይሄ እኔ ዋናው ጥያቄ የሚሆነው የህውሀትን የበላይነት በአንዳንድ የተቃዋሚ ሀይሎች የትግራይ ህዝብ የበላይነት አድርጎ የማየት የተዛባ አስተሳሰብ አለ። ወደዛ እንመጣለን፣ ወደዛ እንመጣለን። ስህተት ሊባል የሚችለው የህውሀት የበላይነት መኖር እኔ ታሪካዊ እውነታ ነው። እስካሁንም ድረስ ችግሩ እየተንከባለለ ግን እየቀነሰን ቢመጣ እየተንከባለለ የመጣበት ሁኔታ ነው ያለው እና የክልሎች ነጻነት ጉዳይ የኢትዮጵያ ህገ መንግስት ለክልሎች የሚሰጠው መብት በጣም ከፍተኛ መብት ነው። በጣም ጀነረስ ነው። ምናልባት በዓለምም ወደር የሌለው ነው ሊባል ይችላል። ክልሎች እስከ መገንጠል ድረስ ነው መብት ያላቸው። ይሄ መርህ ነው፣ በህግ ደረጃ የተቀመጠ ነው። በተግባር ስናይ ግን ሁሉ ነገር የሚወሰነው አዲስ አበባ አራት ኪሎ ነው የፓርቲው ማዕከላዊነት ይህን መብት እንደገና በጓዳ በር ጠልፎ የወሰደበት ሁኔታ ነው ያለው እና በአሁኑ ወቅት ሕገ መንግስቱን እንኳ የራሳቸው አድርገው ተቀብለው የነበሩ አካባቢዎች ሕገ መንግስቱ በአግባቡ ተፈጻሚ ሊሆን አልቻለም፣ መብታችንን ተነጥቀናል በሚል አሁን በኦሮሚያና በተለያዩ አካባቢዎች የምናያቸው የፖለቲካ ቀውሶችም ከዚህ ጋር ተያይዘው የሚመጡ ናቸው። ስለዚህ ክልሎችስ በትክክል ራሳቸውን እያስተዳደሩ ነው ወይ የሚለው እዛ ክልል ውስጥ ያሉት ሰዎች የአካባቢው ተወላጆች ሊሆኑ ይችላሉ፣ ምንም ጥርጥር የለውም። ግን መመሪያው፣ ህጉ፣ ደንቡ ከየት ነው እየወጣ የሚመጣው፣ የማን ተጽዕኖ አለበት የሚለው ነገር እሱ አከራካሪ ይመስለኛል። የአንድ ድርጅት ተጽዕኖ በዛ ዙሪያ መኖሩ ብዙም የሚያከራክር አይመስለኝም ማለት ነው። ከዚህ ጋር እንግዲህ የሚነሳ በተለይም ህወሓት የበላይነት የሚባለው በወታደራዊ ሀይል በወታደራዊ ክፍል ጀነራሎች ከፍተኛ ስልጣን ያላቸው አብዛኞቹ የህወሀት አባላት ናቸው ነው የሚባለው። እንግዲህ በዚህ ላይ ያሉት አቶ ታምራት በጣም ጥሩ ምናልባት አቶ ልደቱ በደንብ ያገኘኝ አይመስለኝም። እኔ ህወሀት የበላይነት ነበረ ብዬ ስል በትጥቅ ትግሉ ወቅት ከፍተኛ አቅም የነበረው ድርጅት ነበረ፣ ይሄ ማንም አይክደው። ከዛም በኋላ ግንቦታ አዲስ አበባን እስኪቆጣጠር ድረስ ከዛም በኋላ እሽግግር መንግስት ሚስረታው ድረስ ያንኑ አቅም እንደገነባ ባይመጣበት ሁኔታ ነው። ይሄ ታሪካዊና ነባራዊ ሁኔታ ነው። ከዛ በኋላ ባለው የሪፐብሊክ መንግስት ሲመሰረት እያንዳንዱ ክልል እራሱን በራሱ የሚያስተዳድርበት፣ በክልሎቹ ደግሞ ተወደደም ተጠላ ምርጫ ተደርጎ በየክልሉ ያሉ ብሔራዊ ድርጅቶች አሸናፊ ሆነ የወጡበት ስለሆነም፣ የህዋት የበላይነት የሚባለው ነገር ከዛ በኋላ ባለው ሁኔታ እኔ በተጨባጭ ሊታይና ሊዳሰስ የማይችል ዝም ብሎ ከዚህ በፊት የህዋት የበላይነት ነበር ሁሉም ነገር ወደ ትግራይ ሲባል የነበረበት በጣም የተሳሳተፍ ፋላቀር አመለካከት ተቀጥላ ካልሆነ በስተቀር በተጨባጭ ከሪፐብሊክ መንግስት ምስረታ በኋላ ከፌዴራል ስርዓቱ ምስረታ በኋላ እያንዳንዱ ክልል የራሱን በራሱ የሚያስተዳድርበት ሁኔታ ነው ያለው። አሁን ወደ ፌዴራል ስትመጣ የጋራ መንግስት ነው የፌዴራል መንግስት። በዚህ ውስጥ ክልሎች በምርጫው ስርዓቱ መሰረት ፓርላማ አብላጫ ድምጽ ያለው መንግስት ይመሰረታል። ስለሚ አብላጫውን በር ይዘው የሚንቀሳቀሱበት ሁኔታ ነው ያለው። ስለዚህ በፓርላማ ከወሰድን አብዛኛው ተመራጭ እና አባል የፓርላማ አባል ከኦሮሚያ ነው የሚመጣው፣ ምክንያቱም ህዝቡ ብዙ ስለሆነ ከዛ ቀጥሎ አማራ እያለ ሄዳል። እና ይሄ ምንድን ነው የሚያሳየው በህግ አውጪው የመጨረሻው ህግ አውጪው አካል በፓርላማ ጭምር ያለው ሁኔታ ነባራዊ የኢትዮጵያ ሁኔታ በገኝበት ሁኔታ እየተደራጀ መሆኑን እንግዲህ አንዳንድ ሰዎች መንግሥት ሲባል ይሄ መስተዳድሩን ወይም የዚህ ስራ አስፈጻሚውን እየተመለከቱ የበላይነት አለ ብለው ነገር ከዛ ጋር እየተያዘ የሚነሳ ይመስለኛል። እሱም ጋር ቢሆን በሚዛኑ ማየት ጠቃሚ ይመስለኛል። ከዚህ በፊት ትክክል ነው እንዳልኩት የራሱ ታሪካዊ ሂደት እና ነባራዊ ሁኔታ ስለነበረ በወታደራዊ ክፍል ውስጥ በተለይ ሲኒየር በሆኑ አካባቢዎች ቁጥሩ በዛ ያለ የዋታ አመራር ነበር። ይሄ ግን ሪፎርም ይደረግ ተብሎ የማመጣጠን የኢትዮጵያን መምሰል አለበት ተብሎ አቅጣጫ ወርዶ በዚህ መሰረት ኢትዮጵያን የሚመስል ሰራዊት እየተፈጠረ ያለበት ሁኔታ ነው ያለ። አሁንም በዚህ ደረጃ በከፍተኛ ደረጃ እንዲህ አይነት ኮምፖዚሽን ሁሉንም የኢትዮጵያ ብሄር ብሄረሰቦች ያማከለ መንገድ እየተንቀሳቀሰ እና ይሄንኑ ምስል ይዘ ያለበት ሁኔታ ነው ያለ። ከዛ ውጪ ይሄ የተወሰኑ ሴክተር መስሪያ ቤቶችን እየቆጠሩ በዛ ደረጃ ስልጣን መለካት እኔ ተገቢያ ነው። ስልጣን የሚባለው ወይ እንደ ሀዳዊ ስርአት አይደለም። ይሄ ስርአት ስልጣን በህዝቦች እጅ ነው፣ ክልሎች ላይ ነው በወሳኝ መልኩ ያለው እስከ ቀበሌ ድረስ እያስተዳደሩ ያሉ ክልሎች ናቸው፣ ራሳቸውን በራሳቸው እያስተዳደሩ ያሉ። ስለዚህ ይህ ህዋት የበላይነት የሚባለው ነገር ምንም መሰረት የሌለው ጉዳይ ነው። የሚያ ከላይ እስከ ታች ስለምናውቅ በአማራ ክልልም ከላይ እስከ ቀበሌ የሚመራው በአዴን ነው። በኦሮሚያም በተመሳሳይ መልኩ የሚመራው የኦሮሞ ተወላጅ ነው። ከዚህ ጋር ተያይዘው እንግዲህ አንዳንድ ሰዎች ምን ያነሳሉ? ራሱ ይሄ ፌዴራላዊ አስተዳደር በብሔር ብሔረሰብ ሲመሰረት ህወሓትና የኦሮሞ ነፃነት ግንባር ያረቀቁትና እነሱ መሰረት የጣሉበት እንጂ የአማራው ክፍል አልተወከለበትም የሚል ጥያቄ ይነሳልና በዚህ ላይ ያሉት ዶክተር መረራ ኖ ኖ የአማራው ክልል ልደቱ የተሻለ ከደ ይቀርባል የአማራ ኢትዮጵያ ውስጥ ምንድን ነው የውክልና የለም። የኦሮሞ ህዝብም የአማራ ህዝብም ኢህአዴግ ውስጥ ወይም አሁን ባለው ስልጣን ውስጥ ውክልና አለው የሚል እምነት የለኝም። ምርጫዎች አንስቷል። ያደግቱ ተወካይ በአሁኑ ጊዜ ላለፉት አራት ዙሮች ምርጫዎች እንዴት እንደነበሩ የህዝብ ድምፆች ሲዘረፉ እንዴት እንደነበሩ ለምሳሌ አዲስ አበባ ያለው ቢሮችን መጥቶ ማየት ይችላል። የህዝብ ድምፅ እንዴት ወደ ሽንት ቤት ተጥሎ ከዛ ህዝቡ ከአርሲ ከአምቦ ከየት ሰብስቦ እንዳመጣልን ዋና ጉዳይ መሬት ላይ ያለው እውነታ ምንድን ነው ነው መሬት ላይ ያለው እውነታ እነዚህ ከህወሓት ጋር ኢህአዴግ መሰረት ያሉ ድርጅቶች እኩል መሆን አልቻሉም እነዚህ አስተዳደሮች የሚባሉ ለምሳሌ የፌዴራል መንግስታት ተብሎ ስም የተሰጣቸው ከህገ መንግስቱ ውጪ ወረቀት ላይ ከተጻፈ ውጪ እነዚህ ስልጣኖች የላቸውም ስልጣኖችን እንደሌላቸው ህዝቡም ያውቃል እነሱም ያውቃሉ ኢትዮጵያ ውስጥ ያለው የፖለቲካ ስልጣን ክፍፍል ፌዴራሊዝምም አያሳይም፣ ዲሞክራሲም አያሳይም። ዲሞክራሲያዊም አይደለም፣ ፌዴራላዊም አይደለም። በዓለም ደረጃ በሚታወቁ የፖለቲካል ሳይንስ ምሁራን ኢትዮጵያ ውስጥ ያለው ስርዓት ዲሞክራሲያዊም ፌዴራላዊም አይደለም። እሺ፣ አሁን ወደ አቶ ልደቱ አያሌው ልሄድ። እንግዲህ ይሄ አማራው አልተወከለም ድሮም ቢሆን ከመጀመሪያም አልተወከልም የሚለው አጠር አድርገው ቢገልጹልን። ውይይቱ አላበቃም። ተከታዩ ክፍል ከነገ በስቲያ በሰኞ ምሽት ዝግጅታችን ይቀርባል። ተወያዮቹንና አዳነችን ለዛሬ አመሰግናለሁ። ዝግጅቶቻችንን ከዌብሳይታችን አምሐሪክ ዶት ቪኦኤኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ዝግጅቶቻችንን ተከታተሉ። አቶ ጁኔዲ ሳዶ የኦሮሚያ ክልል ፕሬዝደንት ነበሩ። የትራንስፖርትና መገናኛ የሳይንስና ቴክኖሎጂ እንዲሁም የሲቪል ሰርቪስ ሚኒስትር ሆነውም ሰርተዋል። የአዲስ አበባ ዩኒቨርሲቲ የቦርድ ሰብሳቢም ነበሩ። በመንግሥት ሠራተኛነት በአጠቃላይ ለ27 ዓመታት አገልግለዋል። ከኢትዮጵያ ከወጡ አምስት ዓመት ሆኗቸዋል። አቶ ጁኔዲ ትናንት በቪኦኤ አማርኛው ፌስቡክ ገጽ ላይ በቀጥታ ስርጭት ተጠይቀው ነበር። የቃለ ምልልሱ የመጀመሪያ ክፍል ቀጥሎ ይቀርባል። ጽዮን ግርማ ነች ያወያየቻቸው። አቶ ጁነዲን ሳዶ እዚህ ዋሽንግተን ዲሲ የሚገኘው ቪኦኤ ስቱዲዮ መጥተው ቃለ ምልልስ ሊሰጡን ፈቃደኛ ስለሆኑ በጣም እናመሰግናለን። እንግዲህ አቶ ጁነዲን በኢትዮጵያ መንግስት በመንግስት መስሪያ ቤት ውስጥ ለሀያ ሰባት አመት አገልግለዋል። መጀመሪያ የኦሮሚያ ክልል ፕሬዚዳንት ነበሩ። ከዛ በኋላም በመንግስትነት ስልጣን ብቻ አይደለም፣ የትራንስፖርትና መገናኛ ሚኒስቴር ነበሩ። እንደዚሁም የሳይንስና ቴክኖሎጂ ሚኒስቴር ነበሩ። ከዛም ሲቪል ሰርቪስ ሚኒስቴር ነበሩ። በአዲስ አበባ ዩኒቨርሲቲ ውስጥም የቦርድ ሰብሳቢ ነበሩ። ስለዚህ የእርሶ ስልጣን በጣም በርከት ያለና ብዙ ተሳትፎ የነበረበት ነበር። ከዛም ከወጡ በኋላ አምስት ዓመታት አስቆጥረዋል። ጥያቄዎቻችን በነዚህ ዙሪያ ሰፋ ያሉ ነው የሚሆኑት። ነገር ግን ያለን ሰዓት አንድ ሰዓት ስለሆነ ለሚጠየቁት ጥያቄዎች አጠር አጠር ያለ ምላሽ በመስጠት እየተባበሩናል። እንደዚሁም ደግሞ በቀጥታ ይህ ቃለምልልሳችን የፌስቡክ ገጽ ላይ እየተላለፈ ስለሚገኝ አስቀድመንም በፌስቡክ ገጻችን ላይ ተከታታዮችና አድማጮች ጥያቄ እንዲሰጡን በጠየቅነው መሰረት በርካታ ጥያቄዎች መጥተዋል። እነዚህን ጥያቄዎች በምዕራፍ በምዕራፍ እናቀርብልዎታለን። ከዛ ላይ ነው ከፌስቡክ ላይ ከተነሱት ጥያቄዎች ነው የምንጀምረው። መናገር የጀመሩት ከትላንትና ጀምሮ ነው እና አቶ አብርሃም የተባሉ በአዲስ አበባ ዩኒቨርሲቲ የስነ ጽሁፍና ፎልክሎር ክፍል ትምህርት ኃላፊ የነበሩ በኢሜልም የላኩልን ጥያቄ አለ። ከትላንትና ጀምሮ መናገር ከጀመሩበት ጊዜ ጀምሮ ያሉትን ቃለ ምልልሶች ስከታተላቸው ነበር እና በኢህአዴግ መንግስት ውስጥ ለረጅም አመት ያገለገሉ መሆናቸው ይታወቃል እና በመጨረሻም ከመንግስት ሲወጡ እና ሲሰደዱ በራሶ ውሳኔ ነው ወይስ በመንግስት ውሳኔ ነው? ምክንያቱስ ምንድን ነው የሚል ጥያቄ ጠይቀዋል። ለሱ ጥያቄ መልስ አያይዘው ሲነግሩን እንደው ለአምስት አመትስ የት ነበሩ የሚለውን የኔን ጥያቄ ጨምረው ቢመልሱልኝ መልካም። የተሰደድኩት በራሴ ውሳኔ ነው። ከወጣው አንድ ሁለት ወር በኋላ ደግሞ መንግስት ከሲቪል ሰርቪስ ሚኒስቴርነት መነሳቴን የሚገልጽ ደብዳቤ ጽፏል። እኔ በሌለሁበት ነገር ግን እርምጃውን የወሰድኩት በራሴ ነው። ባለፉት አምስት ዓመት አልሆነም። እኔ ከኢትዮጵያ የወጣሁት ኦክቶበር 11 2012 ነው። ሶ ስለዚህ አራት ዓመት አካባቢ ነው። በአራቱ ዓመታት ውስጥ በተለያዩ የስደት ቦታዎች ቆይቻለሁ። አሜሪካ ከደረስኩ ሁለት አመት ተኩል ነው። ከዚህ ጋር እንግዲህ ከተሰደዱ አምስት አመት ያህል ሆኖታል፣ ቆይተዋል ግን፣ በዚህ አምስት አመት ጊዜ ውስጥ እንደው አንድ ጊዜ እንኳን የጠየቁት ሚዲያ የለም ወይስ፣ ለምንድን ነው ያልተናገሩት? ወጥተው ከሚዲያም ጋር ግንኙነት አልነበረኝም። የራሴንም እዚህ ሀገር እንግዲህ በስደት ኑሮ ሰው ሲመጣ እንደ አዲስ መቋቋም፣ ህጋዊ ነገሮችን የመጨረስ የራሱን የቻለ ጊዜ ነው የሚወስደው። ስለዚህ ያ ጊዜ ፈጅቶብኛል። አንደኛው በዚህ ምክንያት ነው፣ እኔም ዝም ያልኩት። ጊዜው ሲደርስ ደግሞ አሁን ወጥቼ ለመናገር ችያለሁ። ወደ አቶ አብርሃም አለሙ ጥያቄ ነው የምመለሰው። በስልጣን ዘመኖ ላጠፋቸው ጥፋቶች የቅርታ መጠየቆትን ትናንትና ሰምተናል ብለዋል። ነገር ግን በዛ በጠየቁት ጥያቄ ውስጥ የጠየቁት የኦሮሞን ህዝብ ብቻ ነው። እርስዎ ግን በስልጣን ዘመኖትም እንደዚሁም ደግሞ በፌዴራል መንግስትም ስራ ውስጥ ተሳትፈዋል እና በፌዴራል መንግስት ጭምር በነበሩት በዛ ዘመን የኢትዮጵያ ህዝብ በሙሉ የበደሉ መስሉ አይሰማዎትም ወይ ለምንድን ነው ከኢትዮጵያ ማህበረሰብ ውስጥ አንዱን ብቻ ነጥለው ይቅርታ የጠየቁት የሚል ጥያቄ አንስተዋል መልካም ኦሮሚያ ክልል በግንባር ቀደምነት ለአራት አመት መርቻ አለው የክልሉ ፕሬዚዳንት በመሆን በዚህ ምክንያት በርካታ ስራዎችን የሰራዋቸው አሉ መልካም ነገሮችም ተሰርተዋል ደግሞ ስህተትና ጉድለት ከማንም እንደማይጠፋ ሁሉ ስህተትና ጉድለቶች ይኖሩብኛል። በእነዚህ ምክንያቶች በግንባር ቀደምትነት ይቅርታ መጠየቄ የሚያሳስብ ወይም የሚያስቸግር ጉዳይ አይደለም። ትክክል ነው ብዬ ነው የማስበው። የኢትዮጵያን ህዝብ በመንግስት በፌዴራል መንግስት ካቢኔት ለስድስት አመት በማገልገል በተለያዩ ሀገራዊ ጉዳዮች ላይ ተሳትፍ ያለው ነገር ግን በግንባር ቀደምትነት እኔ የምሰጠው ውሳኔ አልነበረም። በአጠቃላይ ግን ስርዓቱን በማገልገሌ ስርዓቱ በአሁኑ ሰዓት በህዝብ ላይ እያደረሰ ባለው ችግር መጸጸቴን በኦሮሚያን በኦሮሞነቴ ብቻ ሳይሆን፣ እንደ ሀገር፣ እንደ አጠቃላይ ሀገር መጸጸቴን በተለያዩ ሚዲያዎች ገልጫለሁ፣ ተጸጽቻለሁ። አቶ ጁነዲን እንግዲህ፣ ትላንትና ለአሜሪካ ድምጽም ለኦሮምኛው ቋንቋ በሰጡት ቃለ ምልልስ እሱን ሰምተናል። ተጸጸጥኩኝ ተጸጽቻለሁ ብለዋል ና እንደው እስቲ ግልጽ አድርገው ነጥብ በነጥብ ቢያስቀምጡልን፣ ለምንድን ነው የተጸጸቱት? ምን አድርግ ያለው ብለው ነው የተጸጸቱት? ስርዓቱ የተባለውን ቃል የተገባውን የዴሞክራሲ የእኩልነት መብቶች ባለማረጋገጡና በአሁኑ ሰዓት ህዝባዊ ማዕበል በሀገሪቱ ውስጥም ተነስቶ በዚህ ምክንያት በዚህ ችግር ምክንያት ህዝባዊ ማዕበል ተነስቶ ህዝባዊ ማዕበሉንም ለመቆጣጠር እንጂ ለመፍታት መንግስት እርምጃ የማይወስድና ይልቁንም ወደ ባሰ ችግር እያመራ ህዝቦች እያለቁ፣ ቤቶች እየተቃጠሉ፣ ሰዎች እያለቁ በእሳትም ጭምር እያለቁ ባለበት ሁኔታ ይሄ ስርዓት እጅግ አደገኛ አካሄድ እንደሚሄድ ማየቴ እንደዚህ አይነት ስርዓት ውስጥ መኖር አልነበረብኝም የሚል ጸጸት ነው የሚሰማኝ። በስልጣን ዘመኖ በነበሩበት ጊዜ ውስጥ እንደዚህ አይነት ስሜት ተሰምቶት ያውቃል? ከወጡ በኋላ ነው ወይስ እዛው እያሉ? ይሄ ጥያቄ አንዳንዱ በፌስቡክም ላይ በገጻችን ላይ ተነስቷል፣ እና በስልጣን ዘመኖ፣ በአመራር ጊዜዎ በነበሩበት ጊዜ ይህንን ነገር ማድረግ አልነበረብኝም ብለው የተጸጸቱበት ጊዜ ነበር ወይ ነው? ወይስ አሁን ነው ይሄ ጸጸት የመጣው የሚል ጥያቄ። ከጊዜ ወደ ጊዜ እየባሰ ሁኔታዎች ወደ ከመሻሻል ይልቅ ወደ መባባስ እየሄዱ እንደሆነ አገር ቤቶኝም የሚገነዘበው ነገር ነበር። በውስጥ ያሉ ቅራኔዎች የማይፈቱበት ሰው የማይደማመጥበት አይደለም፣ በህዝብና በመንግስት መካከል በህዝብ በመንግስት መካከል ራሱ በድርጅት አባላትና አመራር መካከል ያለ መደማመጥና ዴሞክራሲያዊ ስርዓት አለመኖር የመታፈን ችግሮች አሉ። ይሄ ችግር ከጊዜ ወደ ጊዜ እየባሰ አምባገነንነት እየገነነ የሄደበት ሁኔታ ተገንዝቤ ያለው በአንድ ቀን አይደለም። ሰው ተነስቶ ስደት የሚሄደው ቤተሰቡን በትኖ ልጆቹን ጥሎ ሀገሩን ያደገበትን የለፋበትን ጥሎ የሚሄደው በአንድ ቀን በአንድ ቀን ኩርፊያ አይደለም ይሄ የብዙ ጊዜ የተጠራቀመ ነው። ዛሬ ነገ ይሻሻላል ይሻሻላል ብለን ስንጠብቅ የአገሪቱ ሁኔታ እየባሰበት እና ምንም መሻሻል እንደሌለው እና ተስፋ እንደሌለው በማወቄ ነው ቆርጭ የወጣሁት። ጠለቅ ብለን ወደ ጉዳዮቹ ስንገባ እርስዎ የሚጠቀሱት ወይም ደግሞ የሚወቀሱት በተለያዩ ጉዳዮች ነው። ለምሳሌ በኦሮሚያ ክልል ፕሬዚዳንት በነበሩበት ጊዜ የሚያነሱት የኦሮሞ ማህበረሰብ አካላት አሉ። የሚያነሱት አንደኛው ጥያቄ አዲስ አበባ ወደ አዳማ ሲዞር እጃቸው ነበረበት። በ1994 ዓመተ ምህረት ያንን የተቃወሙ ወጣት ተማሪዎች ከሶስት መቶ በላይ ተማሪዎች እንዲታሰሩ ለተወሰነው ውሳኔ አቶ ጁነዲን እጃቸው አለበት። ከዛም በኋላ ደግሞ እነዚህ ተማሪዎች ከመሀል የት እንደደረሱ ያልታወቁ ተማሪዎች አሉ በሚል እንደ በቀጥታ በእርሶ አመራር ስር የሚወቀሱበት ጉዳይ ነው። ስለዚህ ምን ይላሉ? ይህንን በጣም የሚያሳዝን ነው። የማልቀበለው ነጥብ አለ። ከዛ ውስጥ አንድ ፐርሰንት ብቻ ነው የሚቀበለው። ዘጠና ዘጠኝ ፐርሰንት አልቀበልም፣ ትክክልም አይደለም። ምክንያቱም የኦሮሚያ ክልል ወደ መቀመጫው ወደ አዳማ እንዲያዞር ከኔ በፊት ነው የተወሰነው። በ1992 በኢትዮጵያ አቆጣጠር ሐምሌ ወር ውስጥ ጨፌ የኦሮሚያ አዳማ ተቀምጦ ፕሬዚዳንት ኩማ በነበሩበት ጊዜ እየተወሰነ ነው። ህገ መንግስቱም ተቀይሯል የኦሮሚያ ክልል መቀመጫ አዳማ እንዲሆን ስለዚህ እኔን የሚመለከት ጉዳይ አይደለም። አንድ ሁለተኛ እኔ ስራውን በጀመርኩበት ጊዜ ደብዳቤ ተጽፏል። ከጠቅላይ ሚኒስትር ጽህፈት ቤት አሁን ኦሮሚያ ክልል የሚገኝበትን ህንፃ በወሌ መንገድ ላይ ያለውን እንድንለቅና ወደ አዳማ እንድንሄድ ይሄን ደብዳቤ ተቀብዬ፣ ነገር ግን ወደ ስራ ባለመተርጎም ጠቅላይ ሚኒስትሩ ጋር ሄጄ፣ የቀድሞው ጠቅላይ ሚኒስትር ጋር ሄጄ ትክክል እንዳይደለ ይሄ ከፍተኛ የህዝብ ቁጣን የሚቀሰቅስ እንደሆነ ህንፃውን እንደውም ታይትል ዲዱ ካርታው በእኛ ስም እንዲሆንልን ከቀድሞ የደርግ ግብርና ሚኒስቴር ነው ያሰራው። ከዚያ ወደ ኦሮሚያ ክልል እንዲዞር ከኦሮሚያ በፍንፍኔ ውስጥ ባለው ልዩ መብት ጋራ እንዲታይ ጠይቄያለሁ። በዚህና በተለያዩ ምክንያቶች የኦሮሚያ ክልል ጽህፈት ቤት ዋናው ጽህፈት ቤት የፕሬዚዳንቱ ማለት ነው እስከ ዛሬም ድረስ ከዛ እንዳይነሳ አድርጌያለሁ። ይሁንና ግፊቱ አለ ከውስጥ ህገ መንግስቱ ቀድሞውኑ ስለተቀየረ ቢሮዎች ወደዛ እንዲሄዱ ተደረገ። ሶ እኔ ማድረግ የሚችለው ውሳኔው የተወሰነ ነው። ስራ አስፈጻሚው የድርጅቱ የኦህድድ ስራ አስፈጻሚ ይሄንኑ ወስኗል። የተወሰኑ ጥቂት ቢሮዎችን ከ25 አካባቢ ቢሮዎች ነበሩ በዚያን ጊዜ፣ ከ25 ቢሮዎች ስምንት የሚሆኑ አነስተኛ ቢሮዎችን ወደ አዳማ ማሸጋገር ጀመርን። ይህን ጊዜ ሁላችሁም እንደምታውቁት ፕሮቴስት ተነሳ። ፕሮቴስቱ በእኛ በክልሉ ሀይ ስኩሎች ባሉ ተማሪዎች ነው የተነሳው። አዲስ አበባ ዩኒቨርሲቲ ተደረገ የሚባለው ከዚህም ጋር ሊሆን ይችላል፣ በሌላም ምክንያት ሊሆን ይችላል። ይሄ የተደረገውን ፕሮቴስት የእኛ የምናውቀው ጉዳይ አይደለም። ምክንያቱም ዩኒቨርሲቲውን የኦሮሚያ ክልል የሚያስተዳድረው አይደለም። ዩኒቨርሲቲው ተጠሪነቱ ለፌዴራል መንግስት ነው። ልጆቹም ሲባረሩ እኔም ሆንኩ የኦሮሚያ ክልላዊ መንግስት አንድም እጅ የለበትም። ትክክል አይደለም። ለዚህ ነው አልቀበልም የምለው። የኦሮሚያ ክልል ራሱን በራሱ ፕሬዚዳንት ኖት፣ የዛ የኦሮሚያ ክልል ደግሞ ራሱን የሚያስተዳድር ነው። እንዴት የለሁበትም ሊሉ ይችላሉ? አንዱ ባለስልጣን ኖት እዛ ውስጥ እና ውሳኔዎች ሲወሰኑ እኔ የለሁበትም የሚለው ነገር እንዴት። ዩኒቨርሲቲ እኮ በኦሮሚያ ክልል ስር አይተዳደርም ግን ጉዳዩ ከኦሮሚያ ክልል ጋር በተያያዘ የመጣ ተቃውሞ ነው አይደለም። እኛ ዩኒቨርሲቲውንም ሆነ ተማሪዎቹን እኛ እኛ አይደለንም የምናስተዳድረው የስልጣን ክልላችን ውስጥ አይደለም። የስልጣን ክልሉ ሁሉም ዩኒቨርሲቲዎች፣ በክልል ያሉ ዩኒቨርሲቲዎችም ዛሬም ቢሆን አዳማም ብትወስድ፣ ጎንደር ዩኒቨርሲቲን ብትወስጂ ክልል አይደለም የሚያስተዳድረው በትምህርት ሚኒስቴር ስር ነው የሚተዳደረው። ይሄ በደንብ መታወቅ አለበት። እርግጥ ክልሎች በቦርድ በተለያዩ ተሳትፎ ያደርጋሉ። ነገር ግን ዩኒቨርሲቲዎች ተጠሪነታቸው የስልጣን ክልሉ የፌዴራል መንግስት ነው። ስለዚህ ፌዴራል መንግስት የሚወስናቸው ውሳኔዎች፣ በየዕለቱ የሚወስናቸው ውሳኔዎች እኛ በቀጥታ የምናውቀው ነገር አይደለም። ቦርድም ውስጥ የኦሮሚያ ክልል በዚያን ጊዜ አልነበረበትም። ስለዚህ ይሄ ውሳኔ ተወስኖ ልጆቹ በዚህም ይሁን በተለያየ ምክንያት ልጆቹ ተባረሩ ተባለ። ከሳምንት በኋላ ነው እኔ የሰማሁት የልጆቹ መባረር ላይ ምንም አይነት ምንም አይነት ውሳኔም ይሁን አስተያየትም ይሁን ምንም ነገር አልነበረንም። የእኔ እንደ እንደ ጉድለት ብዬ የማስበው ውሳኔው ከተወሰነ በኋላ እና ተከትሎ ግርግሮችና ፕሮቴስቶች በሃይ ስኩሎች ውስጥ ስለተነሱ ይሄን ለማርገብ ወደ ኦሮሚያ ክልል ይመለስና የ ሶስት መቶ ተማሪዎች የተባለው ኤግዛጅሬትድ የሆነ ጉዳይ ነው። ይሄን ነገር የኦሮሚያ ክልል ይየው ተባለ እና ወደ ኦህዲድ መጣ። የኦህዲድ የድርጅት ጽህፈት ቤት አይቶት በስራ አስፈጻሚ ተወያይተን የተወሰነው ምንድን ነው? እነዚህ ሶስት መቶ ተማሪዎች የተባረሩት የፕሬዚዳንቱን የዩኒቨርሲቲውን ፕሬዚዳንት ሆስቴጅ አደረጉ፣ ቢሮውን ከበው ያዙ። በዚህ ምክንያት አደገኛ አዝማሚያ ስለነበራቸው ዩኒቨርሲቲው አባሯቸዋል የሚል ውሳኔ፣ ይሄ ለህዝቡ ይገለጽ ተባለ እና ይሄ ውሳኔ ክልል ፌዴራሉ ለኦህዲድ የነገረውን ኦህዴድ ደግሞ እኔ በሚዲያ እንድናገር ተደረገ። ያላደረግኩት ነገር ያላመንኩበት ነገር ይሄን ነገር መናገሬ ስህተት ነው፣ የኔ ጉድለት ነው የሚል ነገር ነው ያለኝ። ለህዝቡም የገለጽኩት ይህንን ነው እንጂ ልጆቹን ያባረረው ልጆቹ የት እንደደረሱ አይታወቅም የሚሉ ልጆቹንም ቢሆን ወደ እኛ ክልል ከዛ በኋላ መጥተው ፕሮቴስት ያደረጉበት ያመለከቱበት ሁኔታ የለም እኛ አስራችኋቸዋል የሚባለውም ነገር በፍጹም ትክክል አይደለም። ይሄ ነገር በጣም በጣም ኃጢአት ነው። ትክክል አይደለም። አንድም ተማሪ ከዩኒቨርሲቲ ተባረሩ የተባሉትን ተማሪዎች እኛን የሚመለከት ጉዳይ አይደለም። አላሰርናቸውምም። የት እንዳሉም እኔ የማውቀው ጉዳይ አይደለም። በጣም በሚያሳዝን መልኩ ወደ እኔ ላይ የዞረበትን ሁኔታ እርግጥ በጣም በጣም የሚያሳዝነኝ ጉዳይ ነው። የራሴን ጉድለት ደግሞ ተቀብያለሁ። ከዛ በኋላ እነዚህ ዩኒቨርስቲ ተማሪዎች ወደ ዩኒቨርሲቲ ይመለሱ፣ ወይም ወደ ቤተሰቦቻቸው ሂዱ፣ ያቋርጡ የት እንደደረሱ የተከታተሉበት ሁኔታ ሳለ እንደው በግል ኖ አልተከታተልኩም። ስንቱን በዚያን ጊዜ ስምንት ዩኒቨርስቲዎች ነበሩ። ከስምንት ዩኒቨርሲቲዎች ውስጥ የሚማሩ የነበሩ አስር ሺ ስድስት መቶ አካባቢ ተማሪዎች ነበሩ ከኦሮሚያ ክልል በሁሉም በስምንት ዩኒቨርሲቲዎች በፌዴራል ዩኒቨርሲቲዎች እነዚህን ሁሉ እኛ አይደለም የምንከታተለው። እኛ የምናስተዳድረው ከአንደኛ ክፍል እስከ ኮሌጅ እስከ ዲፕሎማ ያሉትን የእኛ ጁሪስዲክሽን ነው፣ በትምህርት ስርዓቱ ውስጥ ከዛ በላይ ያሉትን እኛ አንከታተልም። መከታተልም የምንችለው ጉዳይ አይደለም። በዛ በነበረው ውጥረት ውስጥ እኛ ይህንን ጉዳይ ሁሉ ተከትለን የእያንዳንዱን ተማሪ ሕይወት የምንከታተልበት ሁኔታ አልነበረ። እንግዲህ ሌላ በኦሮሚያ ክልል ወቀሳ ከሚነሳበት ከሚነሳው ጉዳዮች አንደኛው አሁን ለአለው ኦሮሚያ ክልል ውስጥ ለተፈጠረው ተቃውሞ መነሻ የነበረውን የማስተር ፕላን ጉዳይ እጃቸው አለበት የማስተር ፕላን የማስተር ፕላኑ ረቂቅ ንድፍ ሲነደፍና ሀሳቡ ሲቀርብ የአቶ ጁነዲን እጅ አለበት የሚሉ አስተያየት ሰጪዎች ሰዎች አሉ። በእርግጥ እጆ ነበረበት? ከነበረበትስ በምን ሀሳብ ነው ሀሳቡ የመጣው አሁን ያለውንስ ሁኔታ በምን ያውታል? የአዲስ አበባ ከተማ ማስተር ፕላን በሚመለከት ይሄም የሚመለከተኝ ጉዳይ አይደለም። ነገር ግን እኔ የኢኮኖሚ ልማት ዘርፍ ኃላፊ ሆኜ ለአንድ አመት አገልግዬ ነበር፣ ወደ ፕሬዚዳንትነት ከማምጣቴ በፊት። በዚያን ወቅት የአዲስ አበባ ከተማ ማስተር ፕላን ተሰራ። ይሄው ማስተር ፕላን አሁን ብጥብጥ የጫረው ማስተር ፕላን ተሰራ። ማስተር ፕላኑ ተሰርቶ ኦሮሚያ ክልል የሚያውቀው ነገር አልነበረም። ቀይ መስቀል ማዕከል እዚህ ሳሪስ አካባቢ በሚገኘው ትልቅ ሴሚናር ተዘጋጀ። በሴሚናሩ ላይ የኦሮሚያ ክልልም ተጠራ፣ ተጋበዘ። በወቅቱ እኔና የኔ አማካሪ የነበረ ሰው እንድንሳተፍ ተደረገ። ሚስጢሩንም አናቅም፣ ደብዳቤ ብቻ ነው የመጣው። ሶኔ እንዲሄድ ተደረገ ሳይ ማስተር ፕላኑ ጠቅላላ የኦሮሚያ ክልልን አስተዳደር አፍርሶታል። የአዲስ አበባ ከተማ ዳር ድንበር በደቡብ በኩል እስከ ዝቋላ ተራራ ድረስ፣ በምስራቅ እስከ ሞጆ ሰንዳፋን፣ ሆለታን ጨምሮ ዙሪያውን አሁን ያሉትን ከተሞች ሁሉ ይዞ ነው የወጣው ካርታው ሶ ካርታው ሲወጣ ይሄ በጣም ትክክል እንዳልሆነ ስህተት እንደሆነ የኦሮሚያ ክልል በማያውቀው ክልሉን ማፍረስ ስህተት እንደሆነ ፖለቲካዊ ውሳኔ የሚጠይቅ እንጂ በቴክኒካል ሰዎች የሚቀርብ ጉዳይ እንዳልሆነ በግልጽ ተቃውሜ ስብሰባውን ረግጬ ዶክሜንቱን ይዤ ወጥቼ የኦሮሚያ ስራ አስፈጻሚ ኮሚቴ የሚባለው በዚያን ወቅት ካቢኔ አልነበረም። ፕሬዚዳንቱ የሚመራው ሰባት ስራ አስፈጻሚ ኮሚቴ በአስቸኳይ እንዲጠራ አድርጌ የከተማው ማዘጋጃ ቤትም እንዲጠራ ተደርጎ ያ ኦሮሚያ ክልልን የሚጠቅስ ካርታ በሙሉ እንዲሰረዝ አድርጌ ማስተር ፕላኑ እንዲቆም አደረግኩኝ። ማስተር ፕላኑ እንዲቆም ብቻ ሳይሆን በአዲስ አበባና በኦሮሚያ ክልል መካከል ያሉ አካላይ የድንበር ቦታዎች ቤንች ማርክ እንዲተከል ተደርጎ በለገጣፎ፣ በሱሉልታ፣ እንጦጦ ተራራ ላይ፣ በሰበታ በኩል፣ በአቃቂ በኩል በአራቱም አቅጣጫ ቤንች ማርክ እንዲተከል አድርጌያለሁ። ዛሬ ከአስራ አምስት ዓመት በኋላ ያው ማስተር ፕላን ነው የመጣው በምስጢር ተይዞ። በዚያን ወቅት እኔ ባነሳሁት ፕሮቴስትና ጩኸት የክልሉ መንግስትም ተቀብሎ በአጠቃላይ በአንድ ድምፅ ማስተር ፕላኑ ሪጀክት ተደርጓል። ዘ ሴም ማስተር ፕላን ነው፣ ትክክል አይደለም። ዛሬም ቢሆን ማስተር ፕላኑ ትክክል አይደለም በብዙ ምክንያቶች። የከተማውን ልማት ማንም የሚጠላ የለም አይደለም። የከተማ ልማት ብቻ አይደለም፣ ህዝብ አለ፣ ባህል አለ፣ የህዝቡ ጥያቄ አለ። የህዝቡ ጥያቄ የኦሮሞ ህዝብ በፍንፍኔ ላይ ያለው ጥያቄ በህገ መንግስቱ ተቀምጦ ሲያበቃ ሀያ አምስት አመት ሙሉ አልመለሰም መንግስት ይሄን ሳይመልስ፣ እንደውም የፍንፍኔን ካርታ የማስፋት አቅጣጫ ፍትሐዊ አይደለም፣ ዴሞክራሲያዊ አይደለም፣ ህጋዊም አይደለም። በዚህ ምክንያት ዛሬም የሚቃወመው ነው ማስተር ፕላኑን። እንደውም አቁሜው አስራ አምስት ዓመት አዘግይቸዋለሁ። ሌላው ቢቀር እንጂ ማስተር ፕላኑ ላይ እጄ እንዴት ልኖርበት እንደሚችል ኬት እንደሚመጣ ትክክል ያልሆነ አስተሳሰብ ነው። ስለዚህ በነበሮት ስልጣን ተሰሚነት ነበሮት ማለት ነው በቆዩበት ጊዜ ይሄ እንግዲህ በ2000 ዓመተ ምህረት በዚያን ጊዜ እኔ የፓርቲ መባል አልነበርኩኝም። ይሄ ጉዳይ በጣም የሚያበሳጭ ነው የነበረው በእውነት በጣም አስደንጋጭም ነበር። በዛ ጉዳይ ላይ መጮህ ነበረብኝ። የፓርቲም አባል ስላልነበርኩ በአንጻራዊነት ነጻ ሆኜ የተከራከርኩበትና የጮህኩበት፣ ክልሉም አመራር ያን ጊዜ የነበረው የደነገጠበትና ማስተር ፕላኑ መሬት የማስፋት ጉዳይ እንዲቆም የተደረገበት ሁኔታ ነው የነበረው አቶ ጁነዲን እንግዲህ ከመጀመሪያ ጀምሮ ወደ ያነሳናቸው ጥያቄ ልመለስ። በመግቢያዎት ላይ እና ትላንትናም ይቅርታ እንደጠየቁ ጠቅሰን ያለፍ ነው እና አሁን እንግዲህ ወደ ዘርዘር ወዳሉት ጉዳዮች ስንገባ በአዲስ አበባ ዩኒቨርሲቲ ተማሪዎች ውስጥም እጆ እንደሌለበት፣ በማስተር ፕላን ውስጥም እጆ እንደሌለበት እየገለጹ ነው። የተጸጸቱና ትና ይቅርታ የጠየቁበት እንደው አንድ ሁለት ሶስት ብለው ጥቀሱልኝ። ብሎት ምን አድርግ ያለው በምን ጉዳይ ነው አጥፍቻለሁ ብለው ይቅርታ የጠየቁት? በግልጽ ለማስቀመጥ አንደኛ ይህንን የኢህአዴግን ስርዓት ለአስር አመት በአመራሪነት በማገልገሌ ከ2001 እስከ 2011 12 በማገልገሌ ከፍተኛ ፀፀት ተሰምቶኛል። ሁለተኛ የኦሮሞ ተማሪዎች 300 የተባረሩት ምንም እንኳን የልጆቹን የማባረር ጉዳይ ላይ የማውቀው ነገርና እጄ የሌለበት በፍጹም የሌለበት ቢሆንም በማላቀው ጉዳይ ውሳኔው ቢወሰንም እንድናገር ቢወሰንም የተናገርኩት ነገር ስህተት መሆኑን ተናግሬ ይቅርታ ህዝቡን ጠይቄ ያለው። ስለዚህ እነዚህና እነዚህን የመሳሰሉ በተለይም በኮሚኒኬሽን ላይ ብዙ ጊዜ በስራ ላይ የምንናገራቸው ትክክል ያልሆኑ ህዝብን የሚያስቆጡ አስተሳሰቦችና አነጋገሮች አሉ። እነዚህን ሁሉ ይቅርታ ጠይቄ ያለው። ከዚህ በተረፈ በግሌ ከውጭ እንደሚወራው ልክ አሁን ማስተር ፕላኑን ለማውጣት እጁ አለበት እንደሚባለው ተገቢ ያልሆኑ አስተያየቶችና ስህተት የሆኑ በመሰረቱ እውነተኛ ያልሆኑ ነገሮች ሲወሩ ደግሞ በጣም ያሳዝነኛል። ከኦሮሚያ ጉዳይ እንውጣና ሌላ ደግሞ የሚጠቀሱበት ጉዳይ የሙስሊም ኢትዮጵያውያን ጉዳይ ነው። ሙስሊም ኢትዮጵያውያን በተመለከተ እንግዲህ እርስዎ በቀጥታ ተሳትፎ እንደነበሩት የቪዲዮ ቴፕ ጭምር ልከው የጠየቁን አድማጭ እና ተከታይ ያሉን አብዱራሂም አህመድ ይባላሉ። የእሳቸውን ጥያቄ ላንብበው። ለአቶ ጁነዲን የማቀርበው ጥያቄ ብለው እንደሚታወቀው ኢህአዴግ የአህባሽን አስተምሮ ወደ ኢትዮጵያ በማስመጣት በግዳጅ የማጥመቅ ዘመቻ ሲያደርግ ቆይቷል። በዚህም የተሰደዱ አሉ፣ የታሰሩ አሉ፣ እንደዚሁም ህይወታቸው የጠፋ አለ። ይሄንን አስተምሮ በማምጣትና በመጫን ደግሞ አቶ ጁነዲን በቀጥታ እጃቸውን አለበት እና በዚህ ምክንያት የደረሱ ችግሮች አሉ። እንደተጠቀሰው የታሰሩ፣ ህይወታቸው የጠፋ ብዙ ሰዎች አሉ እና በዚህ ምን ይላሉ? በዚህ ጉዳይ ላይ እኛ እሳቸውን ተጠያቂ እናደርጋለን ብሎ አንድ ጥያቄ ልኮልናል። ከቀድሞ የኦሮሚያ ክልል ፕሬዝዳንትና የሶስት ሚኒስተሮች መስሪያ ቤት ሚኒስትር አቶ ጁነዲን ሳዶ ጋር ያደረኩ ቆይታ አላበቃም። አቶ ጁነዲ በመጨረሻ ለተነሳው ጥያቄና ለሌሎች ጥያቄዎች የሰጡት ምላሽ ተካቶ ቀሪው የቃለ ምልልስ ክፍል በቀጣይ ፕሮግራሞች ይቀርባል። Oh, and just like the river I've been running ever since it's been a long a long time coming but I know a change gonna come oh yes it will it's been too. But i know